ኢራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና ባጸፋውም የተጣለባትን ማዕቀብ የሚያነሳ ስምምነት በሳምንቱ መጀመሪያ ላይ በቪየና ጸድቋል። በርካታ ዓመታት የዘለቀ ውጥረት፣ ሁለት ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ በተነገረለት ባለ ብዙ ፈርጅ ስምምነት ይቋጭ እንጂ ከተግባራዊነቱ እስከ እድሜ የጠገቡ ጥርጣሬዎችና ስጋት አሁንም በስፋት እያነጋገረ ይገኛል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቃሉ? ስምምነቱ በሁለቱ ቁልፍ ሀገሮች በዩናይትድ ስቴትስና በኢራን የሚጠብቁት ፈተናዎችና የመጨረሻ እጣውስ ለትንታኔው ባለሙያ ጋብዘን አወያይተናል። ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግም ይታወቃሉ አሉላ ከበደ ነው ዶክተር ሹመት የሚያወያያቸው ሙሉ ዝግጅቱ ቀጥሎ ይቀርባል ዶክተር ሹመት ሲሻኝ በኢራን የኒኩሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ኃያላን መንግስታት እና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ፈርመዋል። ለበርካታ ዓመታት የኢራን ኒኩሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድረዋል። በሌላ በኩል አሁንም ጠልቅ ስጋት ያላቸው ወገኖች አሉ። ዶክተር ሽመት ተስፋና የ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው? እሺ እንግዲህ፣ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድን ነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት ሁለት ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት አምስት ሀይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት ሀሳብ የሚያሰቀርባበት የነበረውን የኒክሊየር ፕሮግራም ወደፊት ከማራመድ ራሷን ለማቀብ የተስማማችበት ነው እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከአስራ ዘጠኝ መቶ ሀምሳ ሶስት አመተ ምህረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደበደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት ብላ ቁጥራቸው ላይ እንደጫኑባቸው ያኔ የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ ከዚያ በኋላ በአስራ ዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነፃነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው በዚህም ምክንያት ትልቅ ድፍረት እንዳደረጉ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም ይህና እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው ነው። ሳውዲ አረቢያም የምዕራቡን ሀይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ ሰላሳ ስድስት አመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ፣ ብዙ የሚነሱ ጭቅጭቆች እና ቲካራ ይኖራል ብዬ እገምታለሁ። ግን ቢያንስ ቢያንስ ከአሁን ድረስ ከማንም አገር ጋር ይህ አይነት አልተቻለም። ከኮሪያ ጋር አልተቻለም፣ ከፓኪስታን ጋር አልተቻለም፣ ከህንድ ጋር አልተቻለም፣ ከእስራኤልም ጋር አልተቻለም። አዎ ከእስራኤልም ጋር አልተቻለም። በተለይ ዶክተር ሹመት ቀደም ብሎ የዘረዘሯቸው አራት አገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው ይህን ስምምነት ባሉታ የሚመለከቱ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒኩሌር ስምምነት የሚመጣ ጦርነት የለም፣ ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት አለም ነው ይላሉ። በቅድሚያ ያሳቸውን እንስማና ወደ ውይይቱ እንመለሳለን። Put simply, no deal means a greater chance of more war in the Middle East. Moreover, we give nothing up by testing whether or not this problem can be solved peacefully. በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመንቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆነና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄ አሁን የሚለቀቅላትን መቶ ቢሊዮን ዶላርና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰ ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና እና እስኪ መዝኑት አንድምታውን እንመልከት። አዎ ልክ ነው። የተለያየ ጥቅም ያላቸው ሀገሮች እና ሀይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም ቀጥሎ ሳዑዲ አረቢያ ኢራን ከአሜሪካ ጋራ የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንዲሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ ስራዬ ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት አይፈቅድ የአሜሪካን ኮንግረስ በፕሬዝደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዝደንቱ ላይ ትልቅ ጫና ለማሳደር ና ከተቻለም የስምነቱ ሂደት እንዲቋረጥ ነበረ። ከተለመደው አሰራር የአንድ ሀገር መሪ በሌላ ሀገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ ውስጥ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው። አዎ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም። እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንት ና በዋይት ሀውስ አቀነባባሪነት ነው። እናተኛሁ ይህን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ድጋፊ ሀይል አለ። ያንን በመጠቀም ጋባዦቻቸውም እነሱ ናቸው። አዎ፣ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሊየሩ ጉዳይ ሳይሆን፣ ኢራንም ውስጥ አንድ ወገን አለ፣ እጅግ በጣም አክርሮ ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋራ ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ሀይል፣ በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደገኛነት እየገፋፋት የኒኩሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ይህን ሁኔታ ከአሁኑ ብንገታው ይሻላል የሚሉ ሀይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋራ የቀረበ ግንኙነት ያላት ሀይል ከሆነች በዚህ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚህ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች በዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደ ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። ም እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀያኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቀር አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ ለማለት ነው። ስጋቶቹን ሚዛን እንመለከታለን። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ ን መርምር። ዶክተር ሹመት ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስሩ የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል። በዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካ ውስጥ እንደ ናይጄሪያ እንደ አንጎላ ያሉ አገሮች ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህ ስረገድ ምን ይመለከታሉ? አዎ፣ ልክ ነው። በተጣለባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው ሁለት ነጥብ ስምንት ሚሊዮን በርሚል ዘይት ነው። ከዚህ በፊት ከሶስት ነጥብ አምስት ሚሊዮን በላይ ታምርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ ሰባት መቶ ስምንት መቶ ሺህ በርሜል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ መቶ አስራ አምስት ብር በበርሜል አሁን ያ ወርዶ ወደ ሀምሳ ስምንት አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ እና የኢራን ዘይት መግባት የጀመረለት የበለጠ ወደ ታች ዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም። ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለስልሳ ቀን አለው ያንን የሚያይበት ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከስድስት ወር በፊት ተፈጻሚነት አይኖረውም። እና እለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው፣ በዓለም አራተኛው ነው ደረጃ ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ብን ቢለቀቅላት እንኳን ሶስት አራት ሚሊዮን በርሚል በቀን ነው። ይህንን የምናነጻጽረው በዓለም በቀን ዘጠና ሚሊዮን በርሚል ነው የሚጠቀመው ስለዚህ ከዚህ አንጻር ስናየው ይህን ያህል ሊሆን አይችልም። መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያወርደዋል። አሁንም ያንን እያየን ነው እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች እነ አንጎላ እንደነ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል። ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገነዋል። በመካከለኛው ምስራቅ በሱኒ አረቦች እና በሺያ አረቦች መካከል ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይህ የኢራን መጠናከር ተሰሚነት በዚህ ጊዜ እንኳን ማዕቀቡ ያለባት ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ፣ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ ለአረቢያ በቀዳሚው ረድፍ የምትገኝ ናት። ሌሎችም አሉ። ይህ ተጨባጭነት ያለው ስጋት አይመስሎትም? እርግጥ አዎ፣ ሳውዲዎች እና ሌሎችም የገልፍ አገሮች ይህንን ሁኔታ በእጅጉ ሲጠቀሙበት ቆይተዋል። ኢራን በዚህ አካባቢ ላሉ የፖለቲካ ኃይሎች የምትሰጠውን ድጋፍ ምክንያት በማድረግ በተቻለ መጠን ምዕራቡን በተለይ የአሜሪካን እርዳታ ለማግኘት ከፍተኛ የፖለቲካ መሳሪያ ሆኗቸው ቆይቷል። ይበልጥ ደግሞ ራሳቸውን እንደ አሜሪካ አጋር አድርገው በማቅረባቸው ምክንያት እነሱ እዚህ አካባቢ የሚፈጥሩት ማተራመስ ትኩረት እንዳያገኝም አድርጓል። እስኪ ይጥቀሷቸው የእነሱን ለምሳሌ አካባቢውን ጸጥታ በመንሳት እንዲሁም ወደ አደገኛ ሁኔታ በማምራት በእውነቱ ውስጥ ገባ ብለን በምንመለከትበት ጊዜ ባለፉት ሰላሳ ና አርባ ዓመታት ኢራን ካደረገችው አስተዋጽኦ ይልቅ ለምሳሌ ሳውዲ አረቢያ ያደረገችው ይበልጣል። በአፍጋኒስታን ያለውን የታሊባን ሀይል ፈልፍሎ ያሳደገው በሳኡዲ አረቢያ የሚደገፉና የተመሰረቱ ፓኪስታን ውስጥ መድረሳዎች ናቸው። ታሊባን ሆነው በኋላ የተነሱት በሙሉ በዚያ ትምህርት ቤት ያለፉ የሳውዲ አረቢያ ሳላፊስት መምህራን እያሰለጠኗቸው ናቸው። የአልቄሄዳ ሀይሎች በአብዛኛው ተመለመሉት የተፈለፈሉት እንዲሁም ከዚሁ ከዋሀቢስ ቡድኑ ከሳውዲ አረቢያ ነው። ይሄ የአይነት የእስልምና አመለካከት በይፋ የሳውዲ አረቢያና ሌሎችም የገልፍ ሀገሮች የሚደግፉት ነው። ከነ ቢን ላደን አንስቶ እነዚያ በናይን ኢለቨን የተሳተፉት አብዛኛዎቹ ሀይጃክርስ እነዚህ እነዚህ ሁሉ መሰረታቸው ሳውዲ አረቢያ ነው። አሁንም ቢሆን ሲሪያን የሚያተራምሰው ሀይል በአብዛኛው ድጋፉን ያገኘ የነበረው ከሳይዲ ሀይሎች ነው። ይህን አልኑስራን እና ሌሎቹንም እጅግ በጣም አክራሪ የሆኑ አሁን እዛ አካባቢ ያንን ሁኔታ በሚያምሱት መካከል ያለውን ይመለከታል። ስለዚህ የሳውዲ አረቢያ እጅ አለበት። ነገር ግን ይሄ እንዳይታይ የኢራን ስጋት ሸፍኖት ቆይቷል። በሌላ በኩል ኢራን እዚያ አካባቢ የፈጠረችውን ጫና የተመለከትን እንደሆነ እርግጥ ነው ህዝባላን በማገዝ በኩል ከፍተኛ አስተዋጽኦ አድርጋለች። እንዲሁም ሀማስን ትደግፋለች። ነገር ግን ከነ አይሲስ፣ ከነ አልካይዳ፣ ከነ ታሊባን ጋራ ስናመዛዝናቸው እነ ህዝባላና እነ ሀማስ የሚጠይቁት ጥያቄ አለ ለድርድርም ሊቀርቡ የሚችሉ ያ በመጠኑ ከተመለሰላቸው ወደ ዓለም አቀፍ ማህበረሰቡ ሊጠጉ የሚችሉ ሀይሎች ናቸው። እንግዲህ እነዚህን ማነጻጸር ያለብን ከነ አይሲስ ጋር ነው። እነኝህም በአሸባሪነት ዓለም አቀፍ አሸባሪ ይፈረጃሉ። እርግጥ የሚከተሏቸውም የአሸባሪ ታክቲክ አላቸው። ነገር ግን ማየት ያለብን መጨረሻው ምንድን ነው፣ ግቡ ምንድን ነው የሚለው ነው እና የነ አይሲስ ጋር ከነ አልቃይዳ ጋር ከነ ታሊባን ጋር በምናነጻጽርበት ጊዜ ኢራን ያሰለፈቻቸው ሀይሎች በጠንቃቸው ለዓለም አቀፍ ማለት ነው ለአካባቢው እርግጥ ተጽዕኖ ሊኖረው ይችላል። ለዓለም አቀፉ ግን ያለው ጠንቅ የሚነጻጸር አይደለም። በሌላ በኩል ሳኡዲ አረቢያ ስርአት እጅግ በጣም ኋላቀር የሆነ ስርአት ነው። እርግጥ የአሜሪካ አጋር ተብሎ ስለሚቆጠር ምዕራቡም እንደዚሁ እነሱን እንደ አጋር ስለሚመለከታቸው ያ ሁኔታ አካባቢውን ወደ ከፋ ደረጃ የሚያደርስ የሳኡዲንም ስርአት እንዲሁ እጅግ በጣም ሜዲቫል በሆነ ሁኔታ ይዞ ያቆየው ሁሉ ትኩረት እንዳይደረግበት የዓለም አቀፉ ማህበረሰብ ያንን እንዳያይ ተደርጎ የቆየ ነው። በእስራኤልም በኩል ቢሆን እስራኤል ትልቋ የአሜሪካ አጋር ተብላ የምትቆጠር ነች። ነገር ግን እስራኤል በምትፈጥረው ችግር ምክንያት ደግሞ በአሜሪካ ላይ የሚደርሰውም ችግር ያን ያህል የበረታ ሆኗል። ምሳሌ ስጡን እስኪ ባጭሩ እስራኤል በምታደርጋቸው ምክንያቶች በዩናይትድ ስቴትስ ላይ የሚፈጠሩ ጫና ያሉትን አዎ አብዛኛው የአረብ ወጣት በተለይ በአሜሪካ ላይ የፈጠረው ከፍተኛ ጥላቻ ና አቂም እስራኤል ፍልስጤም ውስጥ በምታካሂዳቸው እርምጃዎች የመነጨ ነው። እስራኤል ሳውዘርን ሌባንንን በተደጋጋሚ ባደረሰችው ጥቃት የመነጨ ነው። እነዚህ ሌላው ዓለም እጅግ በጣም የሚቆጭባቸው ና የሚያመርባቸው ናቸው። እርግጥ ምዕራባውያን በተለይ አሜሪካውያን የፓለስቲኒያኖችን ሁኔታ አያጤኑትም። ምክንያቱም ለነሱ በትክክል ቀርቦም አያውቅም። የዜና አውታሩም ይሁን የሚጻፉት መጽሀፎችም የእስራኤልን ወገን ነው እንጂ በዚያ በኩል የሚደርሰውን በደል የሚያውቅ የለም። እዚያ አካባቢ ያሉት ግን ይህንን ያውቃሉ። እና ለብዙዎቹ ቅሬታና በኋላም ደግሞ አፈንጋጭነት መሰረቱ የሚሆነው እንዲሁም ብዙዎቹ ሪሊ በፖለቲካ የሚጠመቁት መጀመሪያ በፍልስጤም ጉዳይ ነው። ምክንያቱም ለእነሱ ዓይን እጅግ በጣም ዘግናኝና የከፋ ነው ብለው ነው የሚያምኑት። ዶክተር ሽመት፣ የመጨረሻውን አንድ ጭብጥ እንመልከት። ምናልባትም ይሄ ስምምነት እውን ይሆን ይችላልና አይችልም የሚለው ወይም በተግባር ሊፈጸምና ላይፈጸም የሚችልበትን ሁኔታ የሚወስኑ ሁለት ኃይሎች አሉ። ከዚህ ስምምነት የዓለም ሀያላን መንግስታት የተሳተፉበት ብዙዎቹ ይበጃል በሚል የተስማሙበት ስምምነት በኢራን ከዚህ ቀደም የዩናይት ስቴትስን አቋም በጥርጣሬ የሚመለከቱ የኢራንንም ኃይል የሚያዳክም የሚመስላቸው የወግ አጥባቂው ኃይሎች ይቃወማሉ። ከኢራንም በላይ አሁን ባለው ሁኔታ በዩናይት ስቴትስ የሕግ አውጪዎች ምክር ቤት አብዛኛው የፕሬዚዳንት ኦባማ ተቀናቃኝ የሪፐብሊካን ፓርቲ አባላትና የተወሰኑ የገዛ ፓርቲያቸው አባላት ጠንክረው እየተሟገቱ ነው። ይሄ ለአሜሪካም ሆነ ለዓለም ሰላም አይበጅም የሚለውን መከራከሪያ እያቀረቡ ነው። ከፍተኛ ጥርጣሬ ያላቸው በስምምነቱ ላይ የቀደሙ ታሪኮችንም ያጣቅሳሉ። ይሄ የሚሳካበትን አደጋ ሊደቅን የሚችል ሁኔታ ይነሳ ይሆን? ምን አይነት ሁኔታ ይታዮታል? አዎ እርግጥ ነው። እነዚህ ሁለት ሀይሎች አሜሪካ ውስጥ ያለው እጅግ በጣም አክራሪ የሆነ ወገን ይህንን ድርድር ከመጀመሪያው ጀምሮ አጥብቆ ተቃውሞታል። አሁንም ገና የስምምነቱ ይዘት ከመውጣቱ በፊት ነው፣ ወዲያው የኮነኑት። የሚቀጥሉት ሁለት ወሮች እርግጠኛ ነኝ እጅግ በጣም የመረረ ትግል ይደረግበታል። ዋናው እንግዲህ ኮንግረስ ውስጥ አብዛኛዎቹ ሪፐብሊካን እንዳይሳካ መሞከራቸው አይቀርም። ከዲሞክራቶችም ቢሆን የእስራኤል ደጋፊ የሆኑት እንደዚሁ ከዚያ ወገን ሊሰለፉ ይችላሉ። እርግጥ ሁለት ሶስተኛው ድምጽ ካላገኘ በቀር ኮንግረስ ሌላውን ሲምፕል ማጆሪቲ እንኳን ቢሆን ፕሬዚደንት ኦባማ ቬቶ ሊያደርጉ ይችላሉ። ድምፁን በድምጽ የመሻር መብታቸውን ይጠቀማሉ። ድምጹን በድምጽ መሻር መብት አለው ፕሬዚደንቱ። ያ እስከሆነ በኋላ ሁለት ሶስተኛው የኮንግረስ አባል ከመረጠበት ግን የፕሬዚደንቱ ድምፅ እንደገና ይሻራል፣ እና ያ አንድ ስጋት አለ። እነሱ እርግጥ ይሄ ለበለጠ አደጋ ኢራንን ያጎለብታል ይላል። የምትታመን አይደለችም ይባላል። ስምምነቱን ግን ቀረብ ብለህ ያየኸው እንደሆነ እጅግ በጣም ጠንካራ የሆኑ ክትትሎች አሉበት ኢራንን በማያዋርድ መንገድ ግን ደግሞ ኢራን እንዳታጨወረብር ኢራን ከስምምነቱ እንዳትወጣ ቢያንስ ለአስራ አምስት አመት ወደ ኒውክሊየር ሀይልነት እንዳትጠጋ የሚያግድ ስምምነት ነው። ያ ለማንም ግልጽ ነው። ግን ያንን ሊቀበሉት አይፈልጉም። ስለዚህ ይሄ ከፍተኛ የእስራኤል ጫና ያለበት ኮንግረስ እንዲሁም ደግሞ ሪፓብሊካኖቹ ኦባማ ለወደፊትም በታሪክ በኩል ያስመሰግናቸዋል የሚኮሩበት ስምምነት ቢወድቅላቸው ለሚቀጥለው ምርጫ ለሪፐብሊካኖቹም ትልቅ ጥቅም ይሰጣል። ስለዚህ ከኢራን ጉዳይነት አልፎ የአሜሪካ ፖለቲካም የምርጫ አጀንዳም ይሆናል ማለት ነው። ይሄ በአሜሪካ በኩል አለ። በኢራን በኩል የተመለከት ነው እንደሆነ አሁን ያለው የኢራን ህዝብ ወደ ሰማንያ ሚሊዮን ተጠግቷል። ሁለት ሦስተኛው ከአስራ ዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች አቆጣጠር አብዮቱ ወዲህ የተወለደ ነው። ከዚያ አሜሪካ ጋር ከፍተኛ ችግር ውስጥ ያስገባ እና ኢራን ከዓለም የተነጠለችበት ለውጥ ወዲህ የተወለደ ነው እያሉን ነው። የተወለደ ነው አዎ። እና ወደ ኋላ ለመመልከት የሚፈልግ ትውልድ አይደለም። ማዕቀቡ እንዲነሳለት፣ ከሌላው ዓለም ጋር እንዲቀላቀል፣ የዕለት ኑሮው እንዲሻሻል የሚፈልግ ኃይል ነው። በሌላ በኩል እጅግ በጣም አክራሪ የሆኑ አሁንም ያንን አብዮት የመሩት በተለይ በአያቶላዎቹ በሙላዎቹ የሚመራው ሀይል ከአሜሪካ ጋር መቀራረቡ ለአሜሪካ እጅ እንደ መስጠት አይነት አድርገው ነው የሚመለከቱት። ኢራን ራሷን የከፈተች እንደሆነ ያ የእነሱ ሀይል የቆየ እንደሚዳከም እና ኢራንን ለፈጣን ለውጥ እንደሚያዘጋጃት ያውቃሉ። ስለዚህ በተለይ አቶ ለአሜኒ የመጨረሻው ድምጽ እሳቸው ጋር ነው ያለው። እሳቸው ካልፈለጉት የሁሉ የተደከመበት እንደገና ሊፈርስ ይችላል። ስለዚህ ፕሬዚደንት ኦባማ እዚህ ከፍተኛ የሆነ የተቃውሞ ሀይል እንደ ተጋረጠባቸው ሁሉ ይሄ ለለውጥ ዝግጁ የሆነው በሐሰን ሩዋኒ መሪነት የሚነቃነቀው መንግስት በአያቶላዎች ሊፈርስ የሚችልበት ሁኔታም አለ። ፍንጭ የተሰጠ ነገር አለ። እርሶ ያሉትን ለማዛመድ ያህል ለድርድር የሄዱትን ባለሙያዎች አያቶላው በቁርጠኝነትና በእውነት ከልባችሁ ተከራክራችኋል ሲሉ አመስግነዋቸዋል። ምናልባት ያ ተጨማሪ ጉልበት ይሰጥ ከሆነ የመቀበላቸው ፍንጭ ይሆን ከሆነ ቀደም ሲል የነበራቸው ልዩነት እንዳለ ነው። አዎ፣ እንግዲህ እሱ ነው። በተጨማሪ ደግሞ እርግጥ የአያቶላዎቹ የበላይነት አለ። ነገር ግን እነሱ ትልቁ መሪ ሱፕሪም ሊደር የሚሉት እሱን ቢሆን ራሱ፣ እሱን በመሰሉ ሌሎች አያቶላዎች የሚመረጥ ነው። ከውጭ ስናየው እጅግ በጣም የአምባገነን መንግስት ይመስላል የኢራን መንግስት ግን፣ ውስጡ ደግሞ አትሊስት ላይ ባሉ ትንትኖች ከፍተኛ የሆነ የቡድን መብትም ያለበት ሁኔታ ነው ያለው። ስለዚህ እሳቸውም ቢሆን ያንን ጫና የግድ ማጤን ይኖርባቸዋል ማለት ነው። መልካም እንግዲህ ሂደቱን እንከታተላለን እንዳሉት ስልሳ ቀናት የምርመራ ጊዜ ያለው የዩናይት ስቴትስ የህግ አውጪ ምክር ቤት ሌሎች ጉዳዮችንም በትዛማች የሚነሱትን ለማንሳት መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ሹመት ሲሻኝ በዚህ በቨርጂኒያ የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር በዓለም ስልጣኔ የመካከለኛው ምስራቅና የእስልምና ታሪክ ጉዳዮች ጥናት ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ ጌታዬ።